በቤንሻንጉል ግሙዝ መተከል ዞን ድባጤ ወረዳ ባለፈው ሳምንት 26 ሰዎች በመንግስት የጸጥታ አስከባሪዎች ተገድለዋል ሲሉ የዓይን እማኞች ተናገሩ። የተባለውን የእማኞች ገለጣ ያስተባበለው የክልሉ ፖሊስ ኮሚሽነር በበኩሉ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ የሚባሉ ታጣቂዎች ላይ ግን እርምጃ እየወሰደ መሆኑን ገልጠዋል። ናኮር መልካ ዝርዝሩን ይዟል። በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አልባሳ ቀበሌ ውስጥ የጉሙዝ ተወላጅ የሆኑ 26 ሰዎች በመንግስት ጸጥታ አስከባሪዎች ተገለዋል ሲሉ የዓይን እማኝ ነኝ ያሉ አቶ ንጉሴ ፈይሳ እንደሚባሉ የገለጹ የአካባቢው ነዋሪ ተናግረዋል። ግድያ የተፈጸመው የካቲት አስራ ዘጠኝ 2013 ዓ ም ቅዳሜ ሌሊት ለእሁድ አጥቢያ ማለዳ አካባቢ መሆኑን አቶ ንጉሴ ፈይሳ ገልጸው የመንግስት ወታደሮች በሌሊት ከበባ ያደረጉት በአካባቢው ከመንግስት ሰራዊት ውጭ የታጠቀ ሌላ ኃይል ጥቃት ስለሚሰነዝር እንደሆነ አመልክተዋል። የተገደሉ ሰዎች የታጠቁ አልነበሩም ብለዋል አቶ ንጉሴ። እንግዲህ የተፈጠረው ነገር የመከላከያ ሰራዊት ነው ገብቶበት የተፈጨፈው። አሁን የሞቱት ምጽን ዜጋ ነው። አጋጣሚ የደረሱበት መከላከያ መሆናቸውን በምን አወቁ? ግን መከላከያ መሆናቸውን በመኪና የሚንቀሳቀስ የለም ከመከላከያ ውጭ ከመንግስት አካል ውጭ በዚህ ዞን ላይ የሚንቀሳቀስ እስካሁን የለም። ሀያ ስድስት ሰዎች ናቸው። ስምንቶቹ ሴቶች ናቸው። አስራ አንድ ወንድ ናቸው። እነዚህ ሰዎች በጣም ጉዳት የደረሰባቸው እንደሚወጣቸው ያለፈ መሆኑም ያው የሚታወቅ ነገር ነው። እነማን እነማን ይባላሉ? ከዛ ውስጥ የሚያውቁት አለ? የእርስዎ ዘመድስ አለ? እንግዲህ እኛ ዘመዶች ባይኖረንም ጉዞ የምናውቃቸው ትላልቅ ሰዎች አሉ ሌበን ሌንጫ የሚባሉ እና ብዙዎቻቸውንም እንግዲህ በተጨባጭ የምናውቀው እሱ ነው። እንግዲህ ያውን ማከናወን የተፈለገበት ምክንያት ምንድን ነው? መከላከያ ገብቶበት መጨብጨፉን ብቻ ነው ያየነው። ወይ እነዚህ ሰዎች ነገር ሰርታን ገን እኛ የምናውቀው ነገርም የለም። እንግዲህ ገብቶበት እንግዲህ ከየት እንደመጣ ከላያዩን የራሳቸው ፍላጎት ሚሆን የሚታወቅ ነገር የለም፣ ብቻ ገብቶበት ይህን ሁሉ ጭብጨፋ እንዳደረሱ ብቻ ነው እንግዲህ አየን። ኛ ክዳም እነሱ ከበሆነ ያደሩት እነሱ በአስራ አንድ ሰዓት ላይ ነው። ሱድና ነው እነሱ ጣት ማድዳ አለ ማለት ነው። ተጠያቂ የሆነ አካል አለ ለዚህ ግድያ እስካሁን አሁን ለምሳሌ እርስዎ የአካባቢው ነዋሪ ኖት አይደለ? እንደ ነዋሪነቱ የሚመለከተው የመንግስት አካል በመደወል ወይ ደግሞ በአካል በመሄድ ያለውን ነገር ማሳወቅ አይችሉም ነበር? ሌላ ሰው መቷቸው ገሏቸው ቢሆን ለመንግስት አካል ቢነግሩ መገዳጅ። ሁለተኛ ደግሞ ይሄ መንግስት አካል በራሱ ጊዜ ስላጠፋ ይህን ነገር ደግሞ ለመንግስት ብትነገረው ራሱ ይሄ መንግስት መልስ ይሰጣል ብዬ እኔ ሌላው እንዲሁ እማኝ ነኝ ያሉት አቶ ሀብታሙ አምሳሉ የመንግስት ጸጥታ ኃይሎች በድባጤ አልባሳ ተኩስ ከፍተው ሰዎችን የገደሉት ጫካ ውስጥ መሳሪያ ይዘው የሚንቀሳቀሱ ታጣቂዎች ጥቃት ስላደረሱባቸው ነው ብለዋል። ሳሙኤል ገነት የተባለ የአጎቴ ልጅም ጭምር በመንግስት ታጣቂዎች ተገድሏል ብለዋል አቶ ሀብታሙ ሰውቴ ሶስት መከላከያ ገባል ወደ አልባ ሳይሄዱ ማለት ቱሉድን ከሚባል የሆነ ታራል እዛ ላይ ቆሞ ሶስት መከላከያ ገላሉ። በዛችን እንዴት ነው አሁን ዶን እዚህ አይነት ሰላማዊ ህዝብ ላይ ሰላማዊ ሰው ላይ ይህን እርምጃ ይወስዱ እነሱ በዛን እንዴት ነው? እና ይህ ልጅ አባቱ ይቃምጣልኝ ብሎ ገጠር ናቸው እና ወደ ከተማ ይልካል። ከዛ ልጁ ምንም አላወቅም አገሩ ሰላም ነው ብሎ ያው እንግዲህ አንድ የመከላከያ ግር ጠባቂ ሀገር እያለ መንገድ ላይ ይዞት የት የምትሄድ ብሎ ሲጠይቁት አይ አባቴ ሳሙና ግዛ ብሎኝ ልኮኝ ወደ ቆርቃጄ እጅ ሊገዛ ነው ብሎ ይነግራል። አይደለም አንተ ሳሙና ትገዛት ደግሞ ሌላ ተልከሃል ምናምን ተባለ። በቃ በዱላ ደበደቡት። የሆነ አልባሳ የሚባል ካምባለ እዛ እየደበደቡ ወደ አልባሳ ወሰዱ። የወሰዱ የደበደቡ ልጁ መንገድ ላይ ደከመ፣ ሞተ። አቶ ንጉሴ የአልባሳ ቀበሌ ነዋሪዎች ከተኩሱ ለማምለጥ ወደ ጫካ ስለሸሹ የተገደሉ ሰዎች አስከሬን እስካሁን አለመቀበሩም ተናግረዋል። የለም፣ ምንስ ማንም ሄዶ ይቀብራል። ከተገደሉ ሰዎች ቤተሰቦች እና የቅርብ ዘመዶች ተጨማሪ መረጃ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱልአዚዝ መሐመድ በአልባሳም ሆነ ድባጤ ወረዳ ባለፈው ሳምንትም ሆነ በመንግስት ጸጥታ አስከባሪዎች ምንም አይነት ግድያ አልተፈጸመም ሲሉ አስተባብለዋል። ነገር ግን በመተከል ዞን የተለያዩ ስፍራዎች በሚንቀሳቀሱ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ታጣቂዎች ላይ እርምጃ እየተወሰደ መሆኑን ኮሚሽነር አብዱል አዚዝ ገልጸዋል። አጣርተው ሊነግሩኝ ይችላሉ። ሶሻል ሚዲያ ስራቸው ዜና ጋር የሚመሳሰል መረጃ መረጃ የለንም። እንደዚህ አይነት ተግባር አይፈጽም። የኛ ሀይል ማለት ነው። ግን ፈረ ሰላም ተግባር ላይ የተሳተፈ ሰው በሙሉ እርምጃ ወስደናል፣ አስረናል። ታጥቆ የህዝብ ሰላማዊ እንቅስቃሴ እንዲቀጣ የሚያደርግ እንቅፋት የሚፈጠር ሰውን ሌሎች የሚያቃጥል በየቦታው በቃ እንደዚህ አይነት ተግባር ላይ ተሳተፈ ሰው በሙሉ እኛ እርምጃ ወስደናል። ምን ያህል ሰዎች ናቸው እርምጃ የወሰዳችሁባቸው? ቁጥራቸው ምን ያህል ሰዎች ናቸው የሚሆኑት? በምን ያህል ጊዜ ውስጥ የመጥቀል ችግር እኮ ከተጀመረበት ጊዜ ጀምሮ እርምጃ እየወሰድን ነው የምንሄደው ጸረ ሰላም ላይ እነዚህ ሰዎች አሁን ከየትኛው ድርጅት ጋር እንደሚሰሩ ተጠርጥረው ነው የተያዙት? ጎህዲን ነበር የሚባለው ጎህዲን ጉምት ንቅናቄ ዲሞክራሲያዊ ፓርቲ ማለት ነው። እንደዚህ ብሎ ነው ፓርቲ መሰረተው ሲንቀሳቀሱ የነበረ እና ይሄ ሰራዊት የጎዲን ሰራዊት ይባላል። ከዚህ ጋር ተያይዞ አሁን ቅድሜ ጠየቅኩት በአልባሳ ቀበሌ ውስጥ እንዲሁም ደግሞ በሶምቦ ስሬ በዳሌሳ ቀበሌ ውስጥ ከዚህ እንቅስቃሴ ጋር ተያይዞ በቅርቡ ቁጥጥር ስር የዋለ ወይ እርሶ እንዳሉት የተወሰደ እርምጃ አለ?

የድባጤ ወረዳ አስተዳዳሪ አቶ ሙላለ መዋቆያ በበኩላቸው በማዘዣ ማዕከል ካልሆነ በስተቀር ምላሽ ሊሰጡበት እንደማይችሉ ገልጸዋል። መረጃ በኮማንድ ፖስት ሰብሳቢ በኩል መረጃ የሚሰጠው በእኛ በኩል አለ። ያው እርሶም የኮማንድ ፖስት አባል እንደሆኑ ስለተነገረኝ ነው ወደ እርሶ የደወልኩት። በዋናነት ለዚህ አይነት መረጃዎች የሚሰጡት በኮማንድ ፖስቶች በኩል ነው፣ በእውቅና ነው። ስለዚህ ኮማንድ ፖስት ሰብሳቢ ጋር መረጃ ዞኑም የሚያዝ ከሆነ ከዞን ጀምረው የመተከል አካባቢ ዞንን የማረጋጋትና የዜጎችን ሕይወት ለመጠበቅ ታቅዶ ከሶስት ወራት ወዲህ በጠቅላይ ሚኒስትሩ የተቋቋመው የማዘዣ ማዕከል አስተባባሪ ሌተና ጀነራል አስራት ዴኔሮን ለማነጋገር ባለፈው ረቡዕ ጀምሬ ይህ ዜና እስከተጠናቀረበት ጊዜ ድረስ ከስምንት ጊዜ በላይ ላደረግኩት የስልክ ጥሪና የቴክስት መልእክት ሙከራ መልስ አልሰጡኝም። በመተከል ዞን የተለያዩ ወረዳዎች መንግስት ጸረ ሰላም ብሎ የሚጠራቸው ታጣቂዎች ባለፉት አምስት እና ስድስት ወራት ውስጥ በርካታ ሰላማዊ ዜጎችን መግደላቸውና በአስር ሺዎች የሚቆጠሩ መፈናቀላቸው ሲዘገብ ቆይቷል። ይህ በእንዲህ እንዳለ ከሰባት ሺህ የሚበልጡ የጉሙዝ ተወላጆች ከሚሰነዘርባቸው ጥቃት ለማምለጥ ከቤት ንብረታቸው መፈናቀላቸውንና ወደ ሱዳን ብሉ ናይል ግዛት መሰደዳቸውን በተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንሲኤችአር ባለፈው ሳምንት አስታውቋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።